ከሁለት ሳምንታት በፊት በያኔው የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ከስልጣን ከተባረሩ በኋላ ለደህንነታቸው በመስጋት በጎረቤት አገር የቆዩት የቀድሞ ምክትል ፕሬዚዳንት ኤመርሰን ምናንጋጓ ወደ ሐራሬ ተመልሰዋል። በዚምባብዌ አዲስ ሲሉ የጠሩትን ዲሞክራሲ ለማምጣትም ቃል ገብተዋል። ኤመርሰን ምናንጋጓ በዛሬውለት በዛሬው ዕለት ይፈጽማሉ የተባለውን ቃለ መሐላ ሕዝቡ እየተጠባበቀ ባለበት በአሁኑ ወቅት ብሪታንያ፣ ጀርመን፣ ቻይናና ሌሎች የዓለም አቀፉ ማኅበረሰብ አባላት ሀገሪቱ ወደፊት በምታደርገው ጉዞ ለመርዳት ቃል ገብተዋል። የማርያማ ዲያሎ ዘገባ ሰሎሞን ክፍሌ ያቀርባል። የጋዜጦች አርዕስተ ወሬዎች አሁንም የሙጋቤ አስተዳደር አበቃ እያሉ በሚጽፉበት ወቅት የዚምባብዌ ዜጎች ቀድመው መሄዳቸው ይስተዋላል። ያለፈው አልፏል። አሁን የሚያስፈልገን እርስ በርስ ይቅር ተባብለን ይህችን አገር እንደገና መገንባትና አንድነትን ማምጣት ነው ነው ያሉት አንደኛው አስተያየት ሰጪ በእንግሊዝኛ በሾና ቋንቋ የተናገሩት ሌላኛዋ ደግሞ አዲሱ አስተዳደር ሥራ መፍጠር አለበት። ከቀጣዩ አስተዳደር ሙስና አንጠብቅም፣ ያ ሲሆን ሕዝብን ያስቆጣል ነው። የቀድሞው ምክትል ፕሬዝደንት ኤመርሰን ምናንጋግዋ ትላንት ሐራሬ ከተማ ውስጥ ለደጋፊዎቻቸው ሲናገሩ ደግሞ ለፕሬዝደንትነት ቃለ መሐላ ከፈጸሙ በኋላ እገዛ የሚያስፈልጋቸው ከዚምባብዌውያን ብቻ ሳይሆን ከሁሉም የዓለም አቀፉ ማኅበረሰብ አባላት መሆኑን አስገንዝበዋል። የአፍሪቃን አህጉር ትብብር እንፈልጋለን። ከአህጉሪቱ ውጭ ያሉ ወዳጆቻችንን ትብብርም እንሻለን። ሀገራችንን ለማሳደግ ከወዲሁ የትብብርና ድጋፍ መልእክቶች እየደረሱኝ ነው። አገሪቱ የምናንጋጓን ቃለ መሐላ መፈጸምና አመራሩን መረከብ እየተጠባበቀች ባለችበት በአሁኑ ጊዜ ዓለም አቀፉ ማኅበረሰብ ከወዲሁ ድጋፍ ለመስጠት ቃል እየገባ ነው። የሙጋቤን አስተዳደር ከፋፋይና አወዛጋቢ አድርጎ ይመለከት የነበረው ዓለም አዲሱን ለውጥ እናግዛለን ይላል። የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ አዴባሕር አንዷ ናቸው። እኛ ከአውሮፓ ከአፍሪካና ከዓለም አቀፍ ሸሪኮቻችን ጋር በመሆን ዚምባብዌ የጀመረችውን አዲስ ጉዞ ለመርዳት ዝግጁ ነን። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም ለምክር ቤቱ ሲናገሩ ሀገራቸው በዚምባብዌ የተካሄደውን ለውጥ ለማገዝ የተቻላትን ሁሉ ታደርጋለች ብለዋል። ዲሞክራሲያዊት ነፃና የተረጋጋች ዚምባብዌን ማየት እንፈልጋለን። ከዳር እስከ ዳር ያሉ የዚምባብዌ ዜጎች የዕለት ተዕለት ተግባራቸውን ያላንዳች ፍራቻ ያለምንም ጭቆና ሲከውኑ፣ እንዲሁም ሀገሪቱ እንደገና ከቀረው ዓለም አቀፍ ማህበረሰብ ጋር ስትቀላቀል ማየት እንፈልጋለን። በሮበርት ሙጋቤ አስተዳደር ወቅት ቅርብ ግንኙነት የነበራት ቻይና በበኩሏ፣ ቤጂንግ የዚምባብዌ ሕዝብ የሀገሪቱን የፖለቲካ መረጋጋት ጠብቆ መቆየት ይችላል ብላ ታምናለች ብላለች። የውጭ ጉዳይ መሥሪያ ቤቷ ቃል አቀባይ ሉ ካንግ በቋንቋቸው እንዲህ ብለዋል፣ እንደ ዚምባብዌ ጥሩ ወዳጅ ሁሉም ወገኖች የአገሪቱን ችግሮች በሰላማዊ ድርድር መፍታቱ መሠረታዊና ዘለቄታ ሁኔታን ሊፈጥር እንደሚችል ሊገነዘቡ ይገባል እንላለን ብለዋል። ሙጋቤንም የሁለቱን ሀገሮች ብቻ ሳይሆን በአጠቃላይ የቻይናንና የአፍሪካን ግንኙነቶች አሻሽለዋል ሲሉ አወድሰዋቸዋል። ይህ በእንዲህ እንዳለ ሌሎች የአፍሪካ ሀገሮችና ዩናይትድ ስቴትስ ለዚምባብዌ የሥልጣን ሽግግር ድጋፋቸውን ሰጥተዋል።